ሰልፍ በቀጣዮቹ 10 ዓመታት አራት ነጥብ አራት ሚሊዮን ቤቶችን ለማስገንባት እንቅስቃሴ ላይ መሆኑን የፌዴራል ከተማ ልማትና ኮንስትራክሽን ሚኒስትር አስታወቀ። ሚኒስትር መስሪያ ቤቱ ከቤቶች ልማት ባሻገር የቤቶች ዋጋም ተመጣጣኝ እንዲሆን እሰራለሁ ብሏል። ባለፉት አራት ዓመታት ከአንድ ሺህ በታች ቤቶች የገነባው የድሬዳዋ አስተዳደርም በመንግስት በመንግስትና በግሉ ዘርፍ አማካኝነት በቀጣዮቹ አምስት ዓመታት ከ155ሺህ በላይ ቤቶችን በድሬዳዋ እንዲገነቡ አድርጓል።

በፈረንጆች የጥቅምት ወይም ኦክቶበር ወር የሚከበረውን የከተሞች ወር ምክንያት በማድረግ ቤት ለሁሉም ለተሻለ ከተማ በሚል በኔ ቃል በቤቶች ልማት ላይ ያተኮረ የሁለት ቀን አውደ ጥናትና የመስክ ጉብኝት በድሬዳዋ ተካሂዷል። በአውደ ጥናቱ ላይ በሀገሪቱ ዋና ዋና ከተሞች ቁልፍ ችግር የሆነው የቤቶች ልማት ዋነኛ አጀንዳ ነበር። የከተማ ልማትና ኮንስትራክሽን ሚኒስትሯ ወይዘሮ አይሻ መሐመድ በተለይ ለቪ በሰጡት ቃል በሀገር አቀፍ ደረጃ ሰፊ የቤቶች ግንባታ ስራ እንደሚሰራ አስታውቀዋል። አንዳንድ ከተሞች ላይ በተለይ እንደዚህ የጋራ መኖሪያ ቤቶች ግንባታ አስፈላጊ መሆኑን መቀጠል እንዳለበት የሆነበት እንደ ድሬዳዋ ባሉ ከተሞች ድጋፉ ቀጥሏል። ተጠንቶ አስፈላጊነቱና በምን መንገድ መሄድ እንዳለበት ታይቶ በመንግስት ድጋፉ ተጀምሯል። በሌሎቹም ትናንሽ ከተሞች መሰራት እንዳለበት እንደ ሀገር የአስር አመት እቅድ ተዘጋጅቶ በዛ እቅድ ላይ የተለያዩ አማራጮች የመንግስት ድርሻ፣ የግል ባለሀብቶች ድርሻ፣ የሪል ስቴት ድርሻ፣ የግለሰብ ድርሻ ተብሎ በተለያዩ አማራጮች ቤት ማቅረብ እንዲቻል ሰፊ ጥናት ተደርጎ ወደ አራት ነጥብ አራት ሚሊዮን ቤት ማቅረብ እንዲቻል መንግስት ከነዚህ ውስጥ ፐርሰንቱን ብቻ በአነስተኛ ገቢ ላላቸው ዜጎች እና የመንግስት ሰራተኞች የሚሆን የተወሰነ ድርሻ ወስዶ ሌላውን በትብብር ከባለ ድርሻዎች ጋር ለመስራት እቅድ ይዟል። በ1990ዎቹ በበርካታ የሀገሪቱ ከተሞች ተጀምሮ የነበረው የኮንዶሚኒየም ቤቶች ልማት በአነስተኛና ና መካከለኛ ከተሞች አዋጭ ስላልነበር እንዲቆም ተደርጎ የኮንዶሚኒየም ቤቶች ግንባታ አዲስ አበባ ላይ ያተኮረው ነው ቆይቷል። ይሁንና በአሁኑ ሰዓት የአዋጭነት ጥናት ተጠንቶ የኮንዶሚኒየም ቤቶች ብቻ ሳይሆን የየአካባቢው ነባራዊ ሁኔታ ግምት ውስጥ ያስገቡ ልዩ ልዩ የቤት ግንባታ አማራጮች በ ማጋጠር ጭምር ሊተገበሩ ዝግጅት መደረጉን ሚኒስትሯ ይናገራሉ። ለዚህም እንደ አብነት ሊቀርብ የሚችለው የድሬዶ አስተዳደር ነው። አስተዳደሩ ከ203 ዓ ም በፊት 2800 ገደማ የኮንዶሚኒየም ቤቶችን ገንብቶ የነበረ ሲሆን ከዚያ በኋላ ከ203 እስከ 208 ምንም አይነት ግንባታ አልነበረውም። በ208 ላይ ከተማዋ ለኢንዱስትሪ ፓርክነት መመረጧን ተከትሎ የቤቶች ልማት አስፈላጊ ይሆናል በሚል በኮንዶሚኒየም እና ሌሎች አማራጮች 25000 ቤቶች ከ208 እስከ 2012 ለመገንባት ታቅዶ የነበረ ቢሆንም እስካሁን በግንባታ ሂደት ላይ የሚገኙ ቤቶች ግን 800 ገደማ ብቻ ናቸው ናቸው። የድሬዳዋ ቤቶች ልማትና ኮንስትራክሽን ቢሮ ኃላፊ አቶ ጀማል ለእነኚህ የኮንዶሚኒየም ቤቶች የተመዘገበው ነዋሪ ግን በርካታ መሆኑ ይናገራሉ። በአገር አቀፍ ደረጃ በፊቱ ላይ ስድስት ሰባት የሚሆኑ ከተሞች የኢንዱስትሪ መንደር ፓርክ የሚገነቡባቸው የቤቶች ፓኬጅ ተዘጋጅተው ነበር። ከዚህ ተጠቃሚ ውስጥ ድሬዳዋ አንዷ ስለ ነበረች በዛው ተመት በመጣው ዳይሬክቲቭ መሰረት የቤት ተጠቃሚ እንዲደረጉ ወደ አስራ ሰባት ቤት ፈላጊዎችን መዝግበናል። በዚህ ያለችው ማለት ነው የፍላጎትና አቅርቦት አለመመጣጠን ነዋሪው ህገወጥ አማራጮችን እንዲከትል እንዲከተል ባድር ከፍቷል። እስከ 2003 ዓ ም ድረስ በህገወጥ መንገድ ተገንብተው የነበሩ ቤቶች ሁሉ ህጋዊ እንዲሆኑና ካርታም እንዲሰጣቸው ተወስኖ የነበረ ሲሆን ከ2003 እስከ 2010 ባለው ጊዜ ውስጥ ግን መንግስት በአመኖ ብቻ ሌሎች 20 ሺህ ህገወጥ ቤቶች ተገንብተዋል። ባለፈው ዓመት እነኚህ እስከ 2010 የተገነቡ ቤቶች ህጋዊ እንዲሆኑ አስተዳድሩ ወስኖ ነበር። ይህ ውሳኔ ግን ጎን ለጎን ህጋዊ አማራጮችን ያዘጋጅ ስላልነበር ከምን ጊዜውም በበለጠ የህገወጥ ቤቶች ግንባታ ከተማዋን ያጥለቀለቀበት ሁኔታ ፈጥሯል። አሁን በ2008 የተጀመሩት ሶስት መቶ ሃምሳ ገደማ የኮንዶሚኒየም ቤቶችን ለባለ ለባለ እድሎች ለማስተላለፍ ዝግጁ መሆኑን የሚገልጹት የቤቶችና ኮንስትራክሽን ቢሮ ኃላፊ አቶ ጀማል ኢብራሂም በመጪዎቹ አምስት ዓመታት ግን በመንግስትና በግል ዘርፍ ከመቶ ሃምሳ ሺህ በላይ ቤቶችን በድሬዳዋ ሊገነቡ ባቀዳቸውን ይናገራሉ። የቤት ችግሮችን ሰብሰብ አርገን ጥናት አርገን፣ በዛ መሰረት ደግሞ ምን ያህል ብር ያስፈልገናል ለምሳሌ ከአጠቃላይ ድመንዱ መንግስት ምን ያህል መደጎም አለበት ብለን ያስቀመጥ ነው አለ ግን ሞዳሊቲ ደግሞ አሁን ለምሳሌ የቤት ያቀርበት ስትራቴጂ አሁን የተሻሻለ እና ኢንክሉሲቪቲ የበዛበት ከየትኛውም የግል ሴክተሩ መቅረብ የሚችለውም ያህል የተለያዩ ሞዳሊቲ ለምሳሌ በሽርክና ሊሆን ይችላል፣ በፒፒፒ ሊሆን ይችላል፣ በመንግስትና በግል አጋርነት ሊሆን ይችላል። በሬል ስቴትነት ለምሳሌ በሬል ስቴት ተብሎ መሬት ሰፊ መሬት የሚወስደ ምስል ወሰድበት ሳይሆን የመሬትን አጠቃቀም ኮንሲደር ያደረገ እና የአካባቢ ሁኔታና ካልቸር ግን ያገናዘኑ ዲዛይኖች እንዲሰሩ እዛ መሰረት የሚሰራ ስለሆነ ያንን ከአጠቃላይ ስናየው ወደ መቶ ሀምሳ ሺ ቤቶች ለጠጠቀ አምስት አመት ያስፈልጋል ብለን ከዚህ ደግሞ መንግስት ምን ያህል ማቅረብ ያለበት አንድ ሶስተኛ ቤድ የሚያስቀምጥ ነው። ከዚህ በፊት ተቋርጦ የነበረው ለቤቶች ልማት የሚውለው የፌዴራል መንግስት ድጋፍ አሁን እንደቀጠለና ና በዘንድሮ የበጀት አመት ሁለት ነጥብ ስድስት ቢሊዮን ብር ገደማ እንደተገኘ አቶ ጀማል ይናገራሉ። በዚህም አምስት ሺህ ገደማ ቤቶች ይገነባሉ ብለዋል። ህገ ወጥነትም ለመከላከል ህጋዊ አማራጮች በስፋት ማቅረብ ላይ እንደሚሰራ ነው አቶ ጀማል የሚገልጹት። በሌላ በኩል ከቤቶች አቅርቦት ጥረት ጎን ለጎን በአሁኑ ሰዓት በአዲስ አበባ አንድ ቤት ለመግዛት የሚፈ ከፈለገ ወጪ ከብዙ የአውሮፓ ከተሞች ይልቅ ውድ እንደሆነ መረጃዎች ያሳያሉ። የቤት ክራይ ዋጋም እንዲሁ ከተሜዎች ቀላል የማይባል ገቢያቸውን የሚወስድ እንደሆነ ተከራዮች የሚገልጹት ነው። ይህ ከኢኮኖሚ እድገቱ ጋር ያልተመጣጠነ ነው። የቤቶች ገበያ በአዲስ አበባ ብቻ ሳይሆን ድሬዳዋ፣ መቀሌ፣ ባህርዳርና ሀዋሳን በመሳሰሉ ከተሞችም የሚስተዋል ነው። የከተማ ልማትና ኮንስትራክሽን ሚኒስትሯ ወይዘሮ አይሻ ይህንን ለመቆጣጠር የሚያስችል አሰራር እየዘረጋ ነው ይላሉ። የቤቶች ልማትና ግብይት አዋጅ ተዘጋጅተዋል። እሱ በቅርቡ በመንግስት ኢንዶርስ ተደርጎ ወደ ስራ ይገባበታል ማለት ነው። አንድ ሰው ለቤት ኪራይም ሆነ አጠቃላይ ለቤት የሚያወጣው ወጪ ከሚያገኘው ገቢ 30 ፐርሰንት ማለፍ የለበትም ነው ዓለም አቀፍ ስታንዳርዱ። ስለዚህ እኛ ቢያንስ ሰላሳ በአንድ ጊዜ ማድረስ ባንችል እንኳን 35 ፐርሰንት በላይ መሆን የለበትም የሚል አዋጅ ውረድ ያዘጋጅተናል። ግብይቱን ግብይቱንና ልማቱን ሬጉሌት ማድረግ አለብን። እንደመንግስት እስካሁን ክፍት ነው የነበረው። ስለዚህ እሱ ክፍት ሳይሆን በደንብ ሬጉሌት የሚደረግ ገበያ መሆን አለበት ነው። ገበያ ሆኖ ግን ደግሞ በመንግስት ሬጉሌት የሚደረግ ስርዓት ያለው ከዓለም አቀፍ ስታንዳርዱ ያላለፈ እንዲሆን ጥረት ይደረጋል። ከ2008 ጀምሮ በመላ ሀገሪቱ ተቀጣጥሎ የነበረው ተቃውሞ በዋናነት የቤቶች ልማትን ጎርቷል የሚሉት የድሬዳዋ አቶ ጆማን አሁን የተገኘውን የሰላም ፋታ በመጠቀም ያለውን ሰፊ የቤት አቅርቦት የሚያረካ ስራ ለመስራት ዝግጁ ዝግጁ ነን ይላሉ፣ ለአሜሪካ ድምፅ ሬዲዮ።